of a የእንግሊዝ የጦር አይሮፕላኖች ሶሪያ ውስጥ የአየር ድብደባ ጀምረዋል። ድብደባውን የጀመሩት እስላማዊ መንግስት ነኝ የሚለው ጽንፈኛ የሁከት ቡድን ለማሸነፍ እንዲቻል የሀገሪቱ ስትራቴጂ እንዲሰፋ ዴቪድ ካምረን ያቀረቡትን ሐሳብ የእንግሊዝ ፓርላማ ካጸደቀ በኋላ ነው። ሮያል አየር ኃይል ቶርኔዶ ተዋጊ ጄት አይሮፕላኖቹን ቆጵሮስ ከሚገኘው የእንግሊዝ የአየር መደብ አንስቶ ሶሪያ ውስጥ ያሉትን ኢላማዎች ከመታ በኋላ አይሮፕላኖቹ ወደ ሰፈራቸው መመለሳቸውን የብሪታንያ የመከላከያ ባለሥልጣናት ዛሬ ተናግረዋል። የአየር ድብደባው ኢላማ ያደረገው እስላማዊ መንግሥት ነኝ የሚለው ጽንፈኛ የሁከት ቡድን የሚቆጣጠራቸውን የነዳጅ መስኮችን እንደነበረ የእንግሊዝ መከላከያ ሚኒስቴር በትዊተር ገልጿል። ስለ ድብደባው ውጤት ግን የተናገረው ነገር የለም። በዩናይትድ ስቴትስ የሚመራው ጥምር ኃይል ተዋጊ ጄቶች ደግሞ ሶሪያ ውስጥ ጽንፈኛው ቡድን ኢላማዎች ላይ 14 ኢራቅ ውስጥ ደግሞ 18 የአየር ድብደባዎችን አካሂደዋል። ዋናው ኢላማ የጽንፈኛው ቡድን የነዳጅ ዘይት ሀብት እንደሆነ ዛሬ የወጣ የጥምረቱ መግለጫ ጠቁመዋል።